ወደ እለቱ አብይ ርዕስ ይሆናል አሁን የምናልፈው። ትናንት በዋሽንግተን ዲሲ በተካሄደው ሰላማዊ ሰልፍ ላይ ያተኩራል ቀደም ሲል እንዳል ነው ስለ ኢትዮጵያ መንግስት ብዙ እያወቅን በመጣን መጠን ይህ መንግስት መወገድ ያለበት መንግስት እንደሆነ እየተረዳን ነው ሲሉ የዘር ፍጅት ተከላካይ ወይም ጄኖሳይድ ዋች የተሰኘው ድርጅት ፕሬዚደንት ዶክተር ግሬገሪ ስታንተን ተናገሩ። ይሁን እንጂ መንግስቱ መወገድ ያለበት በአብዮታዊ አመጽ ሳይሆን እውነተኛና ፍትሀዊ ምርጫ ተካሂዶ ነው ብለዋል ዶክተር ስታንተን ይህንን የተናገሩት ትናንት በዚህ በዋሽንግተን ዲሲ በተካሄደ የተቃውሞ ሰልፍ ላይ ነበር ሰልፉን በስፍራው ተገኝቶ የተከታተለው ባልደረባችን ሰለሞን አባተ ዝርዝሩን እንደሚከተለው ይዟል ፕሬዚደንት ኦባማ Stop financing financing dictatorship, dictatorship, dictatorship in, Ethiopia. in Ethiopia. Stop stop, stop supporting, supporting ከተለያዩ የዩናይትድ ስቴትስ ግዛቶች ከአውሮፓና ከደቡብ አፍሪካ የመጡ ተሳታፊዎች ተገኝተውበታል ሲሉ አዘጋጆቹ የተናገሩለት ሰልፍ ነው ትናንት በዋሽንግተን ዲሲ የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ደጅ የተካሄደው። ከሰልፉ አዘጋጆች መካከል አንዳንዶቹን አነጋግሬ ነበር። ዶክተር ካሳ አርጋው አንዱ ናቸው። አሁን ያለው አገዛዝ የኢትዮጵያን ሕዝብ የሚወክል አይደለም ብለን ነው የምናምነው አሁን ያለው አገዛዝ ድሮ ከነበሩት ገዢዎች የተለየ ነገር የለውም። ከደርግ አገዛዝ ወይም ከደርግ በፊት ከነበሩ ኢትዮጵያን ገዢዎች የተለየ ነገር አይደለም። እንደውም በደሉ፣ ረሃቡ፣ ችግሩ ኢትዮጵያ ውስጥ ስለበዛ ያን መስተካከል አለበት ብለን ስለምናምን ነው። አቶ ኦባንግ ሜቶም እንዲሁ ከሰልፉ አዘጋጆች አንዱ ናቸው። ሁለት አላማ አለ። አንዱ አላማ ምንድን ነው? ኦባማ የኦባማ ግን በካምፔን ጊዜ ከዲክቴተር ላይ አብሮ አንሄድም ደግሞ የዩ ኤስ ፎሪን ፖሊሲ ይለወጣል ብሎ ነበር። አሁንም ወደ ስ ስድስት ወር ገብቷል። ስለ ኢትዮጵያ እና ስለ አፍሪካ ምንም ሰርቶ አውቁም። እስኪ አሁን እና ያው ዋና ነው ኦባማ ፕሬሽር፣ በኦባማ አድሚኒስትሬሽን ፕሬሽር እንዲያርጉ። ሁለተኛ ነገር ምንድን ነው ኢትዮጵያ ቤን አንድ ላይ እንደሆኑ ያው ነው። ምን ያህል ሰው ተገኝቶላቸዋል ዛሬ? አሁን ዛሬ ኦልሞስት በላይ ወደ አንድ ሺህ ይገባል መሰለኝ ነው የመጡ ነው። እና ግን አገር ቤት ያሉ ሰዎች ድምፅ ስለሌለ የእነሱ ድምፅ እንድን ሆን ነው እዚህ በሰልፉ ላይ የተገኙ የተለያዩ ተሳታፊዎች በየተራ ንግግሮችን አድርገዋል። ለሕግ የበላይነት የምናደርገው ትግል በአንድ ሰልፍ፣ በጥቂት እንቅስቃሴዎች የሚወሰን አይደለም። በጋራ ሆነን እጅ ለእጅ ተያይዘን ትከሻ ለትከሻ ገጥመን ያ ድርጅት ይሄ ድርጅት ሳንል ለኢትዮጵያ ሕዝብ መብት ለኢትዮጵያ ነጻነት ካሉት ታጋ ኃይሎች ጋር ሁሉ በመተባበር በጋራ ሆነን ይህንን አባገነናዊ አገዛዝ ለመገርሰስ የኢትዮጵያን ህዝብ መብት ለማረጋገጥ እማንችልበት ምክንያት የለም እና በጋራ እንነሳ፣ በጋራ እንታገል። ለትግራይ ህዝብ ግን ቀን እየጠበቀ የሚገኝ እንደ ሌላው ኢትዮጵያዊ መሆኑ ግን በፍጹም መጠራጠር ያለባቸው እንደ ኦሮምነቴ ይሄ ትልቅ ችግር ልወጣው ስለማልችል ወንድሞቼና እህቶቼ አንድ ሁኑ። አንድነት with some kind of unity of building one common house. Our common house is Ethiopia. አንድ ቤት የሚሰራ ሰው ኦሮሞ ማጀት ቤታ ነምኒ ማነቶ ኮጃሩ ቂጣ ወልንሳሙ ጀ ማነቶ ኮጃር አንድ ቤት የምትገነባው የሚገነባ አንድ ቤት የሚገነባ ሰው የሚገነባበትን ሳር ከግሬ ገሌ አይሻማም። Oh, you. በሰልፉ ላይ እንዲገኙ ከተጋበዙትና ንግግር ካደረጉት መካከል ለቨርጂኒያ ግዛት ምክር ቤት የሚወዳደሩት ቻይናዊ አሜሪካዊት ሚሳሻ ጎንግ ለሰልፈኞቹ ያላቸውን ድጋፍ ገልጸው በእስያ አሜሪካውያን ዘንድ ለአዘጋጆቹ ድጋፍ ለማሰባሰብ እንደሚጥሩ ቃል ገብተዋል። ሌላው ተናጋሪ የዘር ፍጅት ቃፊር ወይም ጄኖሳይድ ዋች የተሰኘው የአድቮኬሲ ድርጅት ፕሬዚደንት ዶክተር ግሬግ ስታንተን ነበሩ። ዶክተር ስታንተን ጄኖሳይድ ዋች በመለስ አገዛዝ በጋምቤላ የተፈጸሙ ግድያዎችን መርምሯል ብለዋል። እናም ብዙ በመረመርን ቁጥር እነዚህ ግድያዎች እየተካሄዱ ያሉት በአኟዋክ ሕዝብ ላይ ብቻ አይደለም። በምን ለአገሪት ውስጥ ነው እየተካሄዱ ያሉት። በኦጋዴን በሶማሌ ሕዝብ ላይ እየተፈጸሙ ነው። በአማራ ክልል በአማራ ሕዝብ ላይ እየተካሄደ ነው በሁሉም ጎሳዎች ላይ ነው። በዚህች አገር ውስጥ በዚህ አገዛዝ ግድያዎች እየተፈጸሙ ያሉት ሀገራቸው ዩናይትድ ስቴትስ እንደምን እንዲህ በተሳሳተ አቅጣጫ ልትቆም እንደቻለች አይገባኝም ያሉት ስታንተን በመቀጠል እንዲህ ብለዋል። የቡሽ አስተዳደር በዚህ የአፍሪቃ ቀንድ አካባቢ ሽብር ፈጠራን ለመዋጋት የመለስን አገዛዝ እንደ ድጋፍ ቆጥሮት ነበር ያ ግን ስህተት ነው። ምክንያቱም ሽብር በመለስ አገዛዝ በራሱ ሕዝብ ላይ እየተፈጸመ ነውና። በአውሮፓውያኑ የዘመን አቆጣጠር በ2003 የገና ወቅት ተፈጸመ ስላሉት የአኝዋክ ጭፍጨፋ ዶክተር ግሬግ ስታንተን ሲናገሩ በወቅቱ 434 ሰዎች መገደላቸውን አስታውሰዋል። ሞር ስ ይበልጥ እየመረመርንና ይበልጥ እየዘለቅንበት በመጣን ቁጥር ይበልጥ ሪፖርቶችን እየጻፍንበት በመጣን መጠን ቁጥራቸው እየጨመረ የመጣ ድርጅቶች ስለ ጉዳዩ እየጻፉ በሄዱ መጠን ከአንድ ዓመት በኋላ ሁመን ራይትስ ዋችም ትኩረት ሰጠው። እናም ይህ መንግሥት መወገድ ያለበት መንግሥት እንደሆነ እየገባን መጣ። ይሁን እንጂ በሆነ የአመፃ አብዮት አይደለም መወገድ ያለበት ያ የበዛ የደም መፋሰስ ሊያስከትል እንደሚችል አምናለሁ። ለኢትዮጵያ የበለጠም አደጋ ያመጣል። በኢትዮጵያ በቂ ግድያዎችን አይተናል። በኢትዮጵያ እውነተኛና ፍትሐዊ ምርጫ መካሄድ ያለበት ጊዜው አሁን ነው። በዚህ መንገድ ይህ አገዛዝ መወገድ አለበት። በዚሁ ሥነ ሥርዓት ላይ በእስር ላይ ለምትገኘው የአንድነት ለፍትህና ለዲሞክራሲ መሪ ብርቱካን የሚደቅሳ ማርች ፎር ፍሪደም ከተሰኘ ድርጅት የተዘጋጀ የተቀረጸ መታሰቢያ ተዘጋጅቶ ለአንዲት ታዳጊ ወጣት ተበርክተዋል። ስለ ዕለቱ ሰልፍና መግለጽ የሚፈልገው ነገር እንዳለ በዋሽንግተን ዲሲ የኢትዮጵያ ኤምባሲን ጠይቄ ነበር። የኤምባሲው ቃል አቀባይ አቶ ወንድሙ አሳምነው ሰልፉን መከታተላቸውን ገልጸው ለኤምባሲው በኦፊሴል የቀረበ ጥያቄ ስለሌለ ኤምባሲው ላልቀረበለት ጥያቄ መልስ ለመስጠት እንደሚቸገር ገልጸዋል።